ሰላም፣ ጤና ይስጥልን ውድ አድማጮቻችን፣ ይህ ከዓለም አቀፍ አድቬንቲስት ሬዲዮ እየተዘጋጀ የሚቀርብላችሁ ውዳሴ ለአምላክ የተሰኘው ዝግጅታችን ነው። የፕሮግራሙ አዘጋጅ ቴዎድሮስ አበበ አቅራቢ ኤደን አብርሃም እንዲሁም የቴክኒክ ባለሙያ አምሳለ ከበደ በመሆን አብረውኝ ይገኛሉ። ለሚቀጥሉት ግማሽ ሰዓት ለክርስቲያን ወገኖቻችን የምትመርጧቸውን ለእግዚአብሔር ምስጋናና ክብር የሚሆኑትን መዝሙሮች በእናንተ ምርጫ እናስደምጣችኋለን። የዘማዊ ደረጀ ቁራባቸው አዲስ ቀን የተሰኘውን መዝሙር በቅድሚያ የምናቀርብ ሲሆን በዚህ አዲሱ ዓመት በተለየ መንገድ ከአምላካችን ታላቅ የበረከት ተስፋ ለመቀበል ለጸሎት እንድነሳሳ ያበረታታናል። ከስነኞቹ መካከል ሰላም የሞላበት ዘመን አለ፣ በሰላም መስፍን በኢየሱስ ላመነ። የአሮጌ ዘመን ፀሐይ ስትጠልቅ፣ የማለዳ ጮራ ስትፈነጥቅ ይሰኛል። እናም በዚህ አዲስ ዓመት ሰላም የሞላበት አዲስ ቀን እየተመኘን መዝሙሩን እንጋብዛችኋለን። ሰላም የሞላበት ዘመን Selam Esferim Ben Ya Rok Yavuz Se Te የተባረካችሁበትን መዝሙር ለመምረጥ ከፈለጋችሁ በ0913 780972 አጭር የጽሑፍ መልእክት የምረጣችሁለትን ሰው ሰው ስም አስከትላችሁ ብትልኩልን ምርጫችሁን ለማስተናገድ ዝግጁ ነን። ጎህ ይቀዳል፣ ውጋገን ይታያል፣ የደስታ ዘመን። Sal, me to Ya the በመቀጠል ከውዳሴ መጽሐፋችን በደም የሞላ ምንጭ አለ የሚለውን መዝሙር በራሄል መኮንን እና መክሊት መኮንን ይቀርብልናል። በደም የሞላ ምንጭ አለ፣ ተቀዳ ከክርስቶስ ከዚያም፣ የታጠቡ ኀጢያን ከበደል ሊነጹ ያሟቹ ሌባ ደስ አለው ያንን ምንጭ በማየት እኔም እንደ እርሱ የበደልኩ ከዚያ እነጻለሁ። ዋው እግዚአብሔር ይመስገን። ልብ የሚነካ የነሳ መዝሙር፣ እስቲ እናድምጠው። ቀጣዩ የመዝሙር ምርጫችን የሚሆነው በአዲስ አበባ ዲስትሪክት መዘምራን የሚቀርብ ሲሆን አቤት ፍቅር ሊገመት የማይችል አቤት ፍቅር ሊለካ የማይችል በማለት ስለ አፍቃሪው አባታችን ያዜሙትን እናዳመጣለን። መዝሙን ለመምረጥ በስልክ ቁጥራችን 0913780972 አጭር የጽሑፍ መልእክት የምትጋብዙትን ሰው መርጣችሁ መላክ ትችላላችሁ። እንዲሁም በመልእክት ሳጥን ቁጥር 145 ዓለም አቀፍ አድቬንስት ሬዲዮ ብላችሁ ብትልኩልን እናቀርባለን። መዝሙሩን እናድመጥ። we If <laughs> you መዝሙራችን ከፉሉሃ አድቬንቲስት ወጣት መዘምራን የቀረበ ሲሆን በኢያሪኮ መንገድ ይሰኛል። ይህ መዝሙር በኢያሪኮ መንገድ ብቻውን ሲጓዝ አደጋ የደረሰበት ሰው ከኢየሱስ ጋር ተጉዞ ቢሆን እንዴት ይረዳው እንደነበር ያሳየናል። እኛም በዚህች ዓለም ስንጓዝ ሳለ ከኢየሱስ ጋር አብሮ መሄድን መጓዝን እንምረጥ። ውድ አድማጮቻችን በ ዜሮ ዘጠኝ አስራ ሶስት ሰባ ስምንት ዜሮ ዘጠኝ ሰባ ሁለት አጭር የጽሑፍ መልእክት በመላክ የምትጋብዙትን ሰው ስም መርጣችሁ ብትልኩልን፣ እናደርሳለን። Per kamset <laughs> te per kamset guaz. Bayari komenge, bayari komenge. Sherkh mesi baza, sherkh mesi baza. Hat yasi kabde, hat yasi kabde. Ley yesusetau, <laughs> ley yesusetau. <laughs> ote nazazo, ote nazazo. L'ivar r'k'had <laughs> L'ivar r'k'had Yesus Shek ሐዘንን ሲያርግ ስጋት አይኖርም ኢየሱስ ከዚያ ነ Ow <laughs> and zum <cry>, and mal Bei euch und gang Jesus ሐዘን ሲያርቅ ስጋት አይኖርም። ኢየሱስ ከዚያ ነው አዳኝ ኢየሱስ ነው። በያሪኮ መንገድ በኀጢያ ስትዝብ ያጸናሃል በፍቅር ክንዱ ይደግፍሃል። በያሪኮ መንገድ አብሮ ይሆናል በያሪኮ I Haile yeah, Yesus Jesus Kaziana. የመጨረሻ መዝሙር ግብዣችን የሚሆነው የጁልያታ ሽብሮ ሲሆን፣ እኔስ ጌታዬን አንድ ነገር ለመንኩት እሷንም እሻለው በቤትህ ልኖር እለዋለው። ዳዊት እግዚአብሔርን እንደለመነው በቤቱ መኖር የመሰለ ነገር የለም። እኛም በጸሎት መንፈስ ሆነን እስቲ እንስማው። አድማጮቻችን፣ በዚህ መዝሙር ፕሮግራማችን እናጠቃልላለን። የመዝሙር ምርጫና አስተያየት ቢኖራችሁ በስልክ ቁጥር 0913 780972 አጭር የጽሑፍ መልእክት በመላክ ወይም በፖስታ ሳጥን ቁጥር 145 ዓለም አቀፍ አድቬንስ ሬዲዮ ብላችሁ ብትልኩልን ምርጫችሁን እናቀርባለን። ለዛሬ በዚህ እናጠናቅቃለን። በሚቀጥለው ፕሮግራማችን የእናንተ ምርጫና ሌሎች የመዝሙር አማራጮችን ይዘን እስከምንገናኝ የእግዚአብሔር አብ ፍቅር የኢየሱስ ጸጋ እና የመንፈስ ቅዱስ ኅብረት ከሁላችን ጋር ይሆን እያልኩ የምትሰናበታችሁ እኔ ኤደን አብርሃም ከመላው ስቱዲዮ ሰራተኞች ጋር እና ከአዘጋጁ ቴዎድሮስ አበበ ጋር በመሆን እስከሚቀጥለው ጊዜ መልካም ሁሉ እየተመኘው በዚህ ግሩ መዝሙር እሰናበታችኋለሁ። በነበረን ቆይታ እንደተባረካችሁ ተስፋ እናደርጋለን። ቀጣዩን ክፍል ሳምንት ይዘን እንደምንቀርብ ቃል እንገባለን። ለሚኖራችሁ ማንኛውም አስተያየት የመልእክት ሳጥን ቁጥራችንን ዓለም አቀፍ አድቬንቲስት ሬዲዮ የፖስታ ሳጥን ቁጥር 145 አዲስ አበባ በማለት በመጠቀም ደውሉልን፣ ጻፉልን ስንል ልናስተናግዳችሁ በደስታ በመጠባበቅ ነው። ጌታ ኢየሱስ ይባርካችሁ።